ለድርቅ ተጋላጭ በሆነችው ኢትዮጵያ ትኩረት ሊሰጠው የሚገባው ስራ ለአደጋ የማይበገር ሕብረተሰብን መፍጠርን እንደሆነ የብሔራዊ አደጋ ቅነሳ ስራ አመራር ኮሚሽነር አስታውቀዋል። በዚህ ረገድ የተከናወኑ ስራዎች በቂ አይደሉምም ብለዋል። መንግስት ለምግብ ዋስትና ማስፈጸሚያ መርሃ ግብር ብቻ በየዓመቱ ሁለት ቢሊዮን ብር እንደሚመድብም ገልጸዋል። በሶማሌ ክልል የተከሰተው የአተት በሽታ ከቁጥጥር የወጣ ችግር አይደለም መባሉንም አያይዞ መለስካቸው አምሃ ዝርዝሩ ልኳል። ላለፉት ሐምሳ ዓመታት ኢትዮጵያ አጋጥሟ ታውቅም በተባለው ድርቅ በቀደመው ዓመት በታሕሳስ ወር ላይ የምግብ እርዳታ ፈላጊ ዜጎች ቁጥር 10.2 ሚሊዮን ደርሶ ነበረ። በ2008 ዓ.ም መጨረሻ ላይ ወይም በነሐሴ ወር ላይ የተረጂ ቁጥር 9.7 ሚሊዮን መድረሱን ከመንግስት፣ ከተባበሩት መንግስታት ድርጅት የተለያዩ አካላትና ከሌሎችም የተውጣጣው ቡድን ካደረገው ቅኝት ተነስቶ እንደታወቀ የብሔራዊ አደጋ ቅነሳ ሥራ አመራር ኮሚሽነር አቶ መትኩ ካሳ ለቪኦኤ ተናግረዋል። ባለፈው ሳምንት መጀመሪያ ላይ በተባበሩት መንግስታት ድርጅት የሰብአዊ እርዳታ ጉዳዮች ማስተባበሪያ የኢትዮጵያ ጽፈት ቤት ባወጣው ሳምንታዊ መግለጫም የያዘው የተረጂዎች ቁጥር ይኸው ነው። ሁሉን አቀፍ የሆነው ገምጋሚ ቡድን አሁን በዘጠኝ ክልሎች በአምሳ አራት ዞኖች በ246 ወረዳዎች መሰማራቱን የገለጹት አቶ ምትኩ የግምገማ ውጤት ታሕሳስ መጨረሻ አካባቢ ይፋ እንደሚደረግ ገልጸዋል። የተረጁ ቁጥር ከፍና ዝቅ ይበል እንጂ በድርቅ ምክንያት ከሚከሰተው አደጋ አገሪቱ ነጻ ለመሆን አልቻለችም። ለዚህ መፍትሄው ለድርቅ ተጽዕኖዎች ጊዜያዊ ምላሽ መሆን እንዳልቻለ አቶ ምትኩ ይናገራሉ። ኢትዮጵያ ካላት ጂኦግራፊ አቀማመጥ አኳያ ለድርቅ አደጋ ተጋላጭ አገር ናት። ምክንያቱ ታሪካችን ያን የሚያሳየው። ስለዚህ ድርቅ አደጋ በአብዛኛው መደበኛ እየሆነ መጥቷል ማለት ይቻላል። ትልቁ ነገር ምንድን ነው? ምን ላይ ስራ ማተኮር ሳይሆን ድርቅ በሚያጋጥምበት ሰዓት እንዴት አይበገር የሀገር እንፈጥራለን፣ እንዴት አይበገር ህብረተሰብ እንፈጥራለን የሚለው ነው። ሪሲሊንት ኔሽን፣ ሪሲሊንት ኮሚኒቲ። ያ ስላለ አሁን አትኩሮ እየሰራ ያለ ነው የአደጋ ስጋት ቅነሳ ላይ ነው። ለምሳሌ መስኖ ማስፋፋት ይገባል ሌላ ደግሞ ምንድነው የአፈርና ውሃ ጥበቃ ስራ በስፋት መሰራት አለበት ምክንያቱ አፈርና ውሃ ጥበቃ ስራ ሲሰራ የከርሰ ምድር ውሃ ክምችት ይጨምራል ለመስኖ ስራ ምቹ ሁኔታ ነው የምንፈጥረው የአፈር መከላትን በዛ ልክ ነው የሚቀንሰው ለግብርና ምርታማነት ጠቃሚ ስለሆነ ትልቁና ዋናው መከላከል ላይ እና ማቅለል ላይ ነው እና ዝግጁነት ላይ ነው ትኩረት እየሰራ ነው ያለነው ይህንን መቀጠል ከቻል የሚመጣውን አደጋ ትርጉም ባለው መልክ መቋቋም የሚቻልበት አቅም ነው የሚፈጠረው። የሕዝቡ መንፈስና ግንዛቤ በዚህ ረገድ አጠቃላይ ከልማት እቅዶች ጋር አሁን ካነሱት ልማት እቅድ ጋር ለመሄድ አመች ሁኔታ ፈጥሯል። አስተሳሰቡ ተቀይሯል። በዚህ ረገድ ከአካባቢ አካባቢ ይለያያል። ለምሳሌ ጥሩ ማሳያ መስጠት ካስፈለገ ባለፈው ዓመት እንግዲህ ትግራይ ክልል ነው እንግዲህ ድርቁ መጀመሪያ የተከሰተበት ሰሜን ምስራቁ ፓርትና ደቡብ ትግራይ ላይ ነው እና ራያ አካባቢ ጥቂት ጊዜ የዘነበ ዝናብ ጎርፍ ቀልብሰው ማሳ ላይ በመያዝ ማሽን ላይ ያመሮት የመጡ አርሶ አድሮች አሉ። እና አማራዊ ሲያናግራቸው ቀጣይ ዝናብ ከዘነበ ላይ ይደርሳል፣ የሚያሰጋን ነገር የለም ነው የአማት። ምንድነው? በህብረተሰቡ አካባቢ ድርቅን መቋቋም መንፈስ የዳበረ ነው። ይመጣ፣ በራስ መተማመኑ አለ። በቃ ውሃ መያዝ ከቻል ድርቅ ይመጣ፣ ልንቋቋም ይችላል የሚል አለ። ምክንያቱም እስካሁን መተናል ከዚች በኋላ ደግሞ የተወሰነች ቀን ቢዘንብልን ይደርስልናል የሚል ከራሳቸው ከአርሶ አደሮች የተነገረው። ሌላ ማሳያ ምንድነው? ራያ ቆቦ አካባቢ፣ በትግራይ ክልልም በአማራ ክልልም በኩል ስንወስድ እርዳታ ከምሰጡን ይልቅ ይህ መስኖ አውታሩን ብታሰፉልን ራሳችን እንችላለን የሚል ሜንታሊቲ ነው የተገነባ የመጣው። ይህ ማለት ህብረተሰቡ ራሱ የመረዳት መንፈሱ እየቀነሰ ራሱን የመቻል መንፈሱ ደግሞ የጎለበት የጠነከረ መምጣቱ ማሳያ ነው። እነዚህን አሁን ማስፋት የሚገባል። ሁሉም ቦታ ላይ በአሁኑ ወቅት በሶማሌ ክልል እንዲሁም በሌሎች ደቡብ ምስራቅና ደቡብ ቆላማ አካባቢዎች በደረሰው ድርቅ ሳቢያ የተፈጠረው ችግር ወቅታዊ ምላሽ እየተሰጠው እንደሆነ አቶ ምትኩ ካሳ ገልጸዋል። ይሁንና ለእነዚህ አካባቢዎች ችግር ዘላቂ መፍትሄ ለመስጠት ሌላም ስራ እየተከናወነ እንደሆነ ይናገራሉ። ለዚህንን አላማ ለማሳካት በአርብቶ አደር አካባቢዎች በተለይ ደቡብ ኦሮሚያ ቦረናና ጉጂ ላይ፣ ሶማሌ ክልል ሁሉም ዞኖች ላይ፣ አፋር ክልልና ደቡብ ኦሞ ላይ ዋን ማዕከል ያደረገ ልማት ስራ እየተሰራ ነው ያለው። ይሄ አሁን ባለንበት ደረጃ በቂ ነው ከተባለ በቂ አይደለም። ቀጣይ መሰራት አለበት። ስለዚህ ይሄ በሙሉ አቅም ከተሰራና ከተሟላ የድርቅ አደጋ ቢከሰት መቋቋም ይቻልበትና ህብረተሰቡ ራሱ ለድርቅ ያበገረ እንዲሆን ማድረግ ይቻላል። ምክንያቱ የድርቅ አደጋ የተፈጥሮ ጉዳይ ነው። አሁን ካለው የአየር ንብረት ለውጥ ጋር ተያይዞ በየጊዜው ሊከሰት ይችላል። ሊከሰት ስለሚችል በዘላቂነት አንተ እንዳነሳው ውሃን ማ ካደረገ ልማት ላተኩረ መስራቱ አዋጭ ነው የሚሆነው ዘላቂነትም አለው። ስለዚህ አሁን ባለንበት ሁኔታ ግን የተሟላ ባለመሆኑ ምክንያት የግዴታ ከፌዴራል መንግስት አንስቶ እስከ ታችኛው አስተዳደር እርከን ድረስ ትኩረት በመስጠት ውሃ ማቅረቡ የግድ ነው የሚለው መኖ ማቅረቡም የግድ ነው የሚለው። ከዛ ባለፈና ትልቁ ደግሞ ስራ መሆን ያለበት የእንስሳት ግብይቱ ነው። ምክንያቱም ለሁሉም እንስሳት መኖ ማቅረብ አይቻልም። አንዳንድ ጊዜ የሚቀርበው መኖ ከእንስሳት ዋጋም በላይ ሊሆን የሚችልበትም እድል አለ። ይገፋ ሲመጣ ያ ስላለ በቀጣይነት አሁን እንዳልኩ ውሃን ማዕከል ያደረገ ልማት እንቅስቃሴ የአልቦት አልዶሮ አካባቢ ከድርቅ አደጋም ሆነ ከቀጣይ ከልማት ጉለቶች ጭምር ለማውጣት አይነተኛ መንገድ ነው ብሎ መውሰድ ይቻላል። ውሃን ማዕከል አድርገው በቆላማና አርብቶ አደር የሀገሪቱ ክፍሎች እየተከናወኑ ናቸው ያሏቸውን ስራዎችም አቶ ምትኩ በምሳሌነት አንስተዋል። መንግስት ከ1998 በጀት ዓመት ጀምሮ ለምግብ ዋስትና ፕሮግራም ማስፈጸሚያ የሚመደበው ሁለት ቢሊዮን ኢትዮጵያ ብር ነበረ። ከዛ ውስጥ ለኦሮሚያ ክልል የሚደርሰው ድርሻ አለ። በሱ አማካኝነት እዚህ ፈንታል አካባቢ አዋሽ ወንዝን በመጠቀም የተሰራ ትልቅ የመስኖ ልማት ፕሮጀክት አለ። አሁን በኦሮሞ ብሄር ውስጥ የክረዩ ማህበረሰብ አሉ፣ ጎሳ አባላት አሉ። እነሱ አሁን ወደ ሀረር መስመር ስትሄድ ሽንኩርት የሚሸጣለው አመታሪ አካባቢ ከዛ የመጣ ነው። ልክ የፕሮጀክት ፈንታላ አካባቢ ሲሰራ ቦረና አካባቢ ቦረና ኔትወርክ ተብሎ በሰፊው ትሰራ ያለ እስከ ሁለት ሺህ ኪሎ ሜትር ድረስ ውስጥ ለውስጥ የሚሄድ መስመር አለ። ዛ ቦረና አካባቢ አምስት ናቸው ኮር የሚባሉ ሳይቶች። እነዚ አካባቢ ሪዘርቫይሮች ትልቅ ሪዘርቫይሮች አሉ። ሪዘርቫይሮች ከከርሰ ምድር የሚወጣን ውሃ በመያዝ በፓምፖች አማካኝነት ለህብረተሰቡ ለማዳረስ ነው። እንግዲህ አላማው አንደኛ ለእንስሳትም ሆነ ለሰው የመጠጡ አቅርቦት ነው። ሌላኛ ለግጦሽ ልማት ነው። አንዱ የታሰበው ይሄ ነው። እየተሰራ ነው ያለው። ይሄ ለዚህ እነዚህ አሁን በሚጠናቀቁበት ሰዓት ከመደበኛው ኤላ ጋር ራሷም ጎደን አካባቢ ስንሄድ የባህላዊ አስተዳደር አለ። አሁን እንስሳ የግጦሽ ቦታ ነው የማስተዳደር ባህላዊ አለ። ከሱ ጋር ተደምሮ ይሄ ደግሞ ዘመናዊ ልማት ስራ አለ። እነዚህ ሲደመሩ፣ ቀደም ብዬ እንደገለጽኩት አንዱ እነዚህ አርብቶ አደር አካባቢዎችን ከችግር መውጫ መንገዶች ናቸው። ኮሚሽነሩ ከድርቁ ጋር ተከትሎ በአሁኑ ወቅት አጣዳፊ ትውከትና ተቅማት ወይም አተት የተሰኘ በሽታ በሶማሌ ክልል መከሰቱን አስታውሰው ችግሩ በሀገሪቱ በጠቅላላ የሚከሰትና ከግልና ከአካባቢ ንጽህና አጠባበቅ ጉድለት ጋር የተያዘ ችግር እንደሆነም ይናገራሉ። በሶማሌ ክልል የተከሰተውን ችግር አስመልክተውም የሚከተለውም ብለዋል። ሶማሌ ክልልን በምንወስድበት ሰት ተመሳሳይ ነው። ከውሃ መበከል ጋር የተያዘ ችግር ነበረ። እሱን የፌደራል የጤና ጥበቃ ሚኒስቴር መስሪያ ቤት ባለሙያ በመላክ የቴክኒክ ድጋፍ በማድረግ ከክልሉ ጋር በመሆን መቋጣጥ ችሏል። ስለዚህ ቀጣይ ነገር እንዳይኖር አሁን ከድርጋ ተያይዞ የውሃ ማጓጓዝ ስራ ስላለ የመከተት እድሉ ሰፊ ነው። ያ በመሆኑ ምክንያት ለመጠጧ የሚቀርበው ውሃ የታከመ እንዲሆን ነው የተደረገ ያለው። ስለዚህ የመጠጥ ውሃ ለማቅረብ የምናደርገው ጥረት ውሃን ከማከሚያ ኬሚካል ጋር ነው አብሮ የተሰራ ያለው። ለዚያ አንደና ዩኒሴፍ የመሳሰሉ ውሃ መስኖ ኤሌክትሪክ ሚኒስቴር በየደረጃ ያለው እንደዚሁም ዓለም አቀፍ የሆኑ መንግስት ያለው ድርጅቶች፣ አገር በቀል ድርጅቶች ስራውን እየሰሩ እንደሚገኙ በአሁኑ ሰዓት ድርቅና ረሀብ ለብዙ ሰው የማይነጣጠሉ ክስተቶች ሆነው ይታያሉ። ጉዳዩን በጥልቀት ካጠኑ ተመራማሪዎች በኩል ሲታይ ግን ድርቅና ረሀብ ወይንም የምግብ ዋስትና እጦት የግድ በአንድነት የሚጣመሩ ክስተቶች አይደሉም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ